ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች ቅዳሜ ህዳር 26 2013 ዓ ምህረት ፕሮግራማችንን ከዓለም ዙሪያ በተጠናቀሩ የዕለቱ ዜናዎች ይሆናል የምንከፍተው በማስከተል በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ቅንብሮች ይደመጣሉ አንደኛው በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የተሰማውን የምስክርነት ቃል በተመለከተ የባለሙያ አስተያየት ያካተተ ዘገባ አቀናብረናል። ሲሪስ ኦፍ ባለፉት ሁለት ዓመታት ተኩል ያመለጡ ተከታታይ እድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ እውነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል። የፍሪደም ሀውስ ከፍተኛ ባለሙያው ዮሴፍ ባድዋዛዋ ናቸው። ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ነው ያለፈው? ማን ነው የአንበሳውን ድርሻ የሚወስደው? ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምንብለው። በሃምሊን ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዲሬክተር ዶክተር እንዳልካቸው ጫላ ናቸው። ከዜና ቀጥሎ በሚቀርበው ዘገባ ይዘናቸዋል። በይ መጪ የሀገር እጣ ዙሪያ የሚያተኩረው ተከታታይ ዝግጅትም ለዛሬ ያቀናበረው ውይይት ይኖረናል። አብራችሁ እንድታመሹ እንጋብዛችኋለን። አስተናጋጃችሁ ቆንጅ ይታየ ነ ንጉሶ ታምሬ ፕሮግራማችንን ይመራል። አሁን ወደ ዓለም ዜና እናልፋለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጦራቸውን ከሶማሊያ ለማስወጣት መወሰናቸው ቅር ያሰኛቸው አንዳንድ ፖለቲከኞች ተተኪው ጆ ባይደን እርምጃውን እንዲቀለብሱ እየጠየቁ መሆናቸውን ሮይተርስ ከአዲስ አበባ ዘግቧል። ሶማሊያዊው ሴኔተር አዩል ኢስማኤል ዩሱፍ ለዜና አውታሩ በሰጡት ቃል በአልሻባብና አጋሩ በሆነው ዓለም አቀፍ የሽብር መረብ ላይ አልቃይዳን ለማለት ነው ድል እያደረገ ያለው ዘመቻ ቁልፍ ደረጃ ላይ በሚገኝበት በዚህ ጊዜ ፕሬዚደንቱ ጦራቸውን ለማስወጣት መወሰናቸው እጅግ አሳዛኝ ነው ብለዋል። የዩናይትድ ስቴትስ ወታደሮች ከፍ ያለ አስተዋጽኦ ማበርከታቸውንና የሶማሊያ ወታደሮችን በማሰልጠንም ትርጉም ያለው የስኬት ስራ ማከናወናቸውን የሶማሊያ ሴኔት የውጭ ጉዳዮች ኮሚቴ አባሉ ዩሱፍ ተናግረው ቅሬታቸውን በተመራጩ ፕሬዚደንት ባይደን የትዊተር ገጽ ላይ አስፍረዋል። አሜሪካ ሶማሊያ ያሉ ሰባት መቶ ወታደሮቿን እስከፊታችን ጥር ሰባት እንደምታወጣ ፕሬዚደንት ትራምፕ ትናንት ይፋ ባደረጉት ውሳኔ ላይ ከሶማሊያ መንግሥት የተሰማ ምላሽ እስካሁን የለም። ሶማሊያ የፓርላማና አጠቃላይ ምርጫዎችን በመጪው ታህሳስና ከዚያም የካቲት ውስጥ የምታደርግ ሲሆን አስራ ሰባት ሺህ ሰራዊት ያለው የአፍሪካ ሕብረት ጦርም የወታደሮቹን ቁጥር ሳይቀንስ እንደማይቀር እየተሰማ ነው። የግብጽ ፕሬዚደንት አብዶል ፋታህ ኤልሲሲ በተቃዋሚ ፓርቲዎች በዲሞክራሲ ናፋቂ አክቲቪስቶችና በጋዜጠኞች ላይ አካሂደውታል ከተባለ በኃይል የመበተን እርምጃ ተርፈዋል ከሚባሉት ጥቂት ቡድኖች አንዱ የሆነው የግል መብቶች የግብጽ ተነሳሽነት ወይም በምህጻር ኢአይፒአር የሚባለው ድርጅት ሶስት አባላት ከቆዩበት እስራት ትናንት ተለቀዋል። ተሟጋቾቹ ጋሰር አብዱል ራዛቅ፣ ካሪም ኢናራህና ሞሐመድ በሽር የተያዙት 13 ከሚሆኑ ምዕራባውያን ከፍተኛ ዲፕሎማቶች ጋር ባለፈው ጥቅምት 24 ካይሮ ላይ ተገናኝተው ግብጽ ውስጥ የሰብአዊ መብቶችን ይዞታ ማሻሻል በሚቻልባቸው ሁኔታዎች ላይ ከተወያዩ ከጥቂት ቀናት በኋላ እንደነበር ተዘግቧል። ከሽብር ቡድን ጋር መገናኘትና በማኅበራዊ ሚዲያ ላይ ሐሰተኛ ወሬ ማናፈስ የሚሉ ክሶች ተመስርተውባቸዋል። ቡድኑ እየተንቀሳቀሰ ያለው በሕገወጥ መንገድ እንደሆነ በመግለጽ የግብፅ የውጭ ጉዳይ ሚኒስቴር ክስ ቢያሰማም መሪዎቹ ግን ስሞታውን አስተባብለዋል። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን ለውጭ ጉዳይ ሚኒስትርነት ያጯቸው አንቶኒ ብሊንከን በትዊተር ባወጡት መልእክት ከውጭ ዲፕሎማቶች ጋር መገናኘት ወንጀል አይደለም ብለዋል። እነ ጋሰር አብዱል ራዛቅ እንዲለቀቁ በዓለም አቀፍ ደረጃ ሲካሄድ የቆየውን ዘመቻ አሜሪካውያኑ አርቲስቶች ስካርሌት ጆሃንሰንና ኤማ ቶምሰን ተቀላቅለው ቆይተዋል። ለሁለት ሳምንታት እስር ላይ ቆይተው የተፈቱት የኢአይፒአር ዋና ዳይሬክተር ጋሰር አብዱል ራዛቅና ሁለቱ ባልደረቦቻቸው እነርሱን ለማስለቀቅ የተጀመረውና የተካሄደው ዓለም አቀፍ ጥረት በተመሳሳይ ሁኔታ የተያያዙ ሌሎችም የመብቶች ተሟጋቾችን ለማስፈታት እንዲቀጥል ዛሬ ጠይቀዋል። ሩሲያ የኮቪድ-19 ክትባት መስጠት ጀመረች። ዋና ከተማይቱ ሞስኮ ውስጥ ባሉ ሰባ ክሊኒኮች ውስጥ ዛሬ የተጀመረው ስፑትኒክ ቪ ብላ የሰየመችው የራሷ ክትባት ነው። እድሜያቸው ከ60 ዓመት በላይ የሆነ እንደማይከተቡ ዘገባዎች ጠቁመዋል። ዛሬ የተጀመረው ክትባት በቅድሚያ የሚሰጣቸው ተጋላጭነታቸው የበዛው የጤና ሰራተኞችና ትምህርት ቤቶች ውስጥ የሚሰሩ ሰዎች ናቸው። ስፑትኒክ ቪ ክትባት የሚሰጠው በሁለት ዙሮች ሲሆን ሁለተኛው ከመጀመሪያው ክትባት ከሶስት ሳምንታት በኋላ እንደሚሰጥ ታውቋል። የሩሲያው ክትባት ፈጥኖ ወደ ገበያ በመውጣቱ ምክንያት አንዳንድ ሳይንቲስቶች በውጤታማነቱ ላይ ያላቸውን ጥርጣሬ ቢናገሩም በሺዎች የሚቆጠሩ ለመከተብ ተመዝግበዋል። ሩሲያ ውስጥ ወደ ሁለት ሚሊዮን ተኩል የሚሆን ቁጥር ያለው ሰው ለኮሮና ቫይረስ መጋለጡንና ከ42 ሺህ በላይ በኮቪድ-19 ምክንያት መሞቱን የጃንስ አፕኪንስ የኮሮና ቫይረስ መረጃ ማዕከል አመልክቷል። ይህ በእንዲህ እንዳለ ምንም እንኳ የኮሮና ቫይረስ መከላከያ ክትባቶች ወደ አገልግሎት እየገቡ ቢሆንም ዓለም ለሌላ ወረርሽኝ ራሱን እንዲያዘጋጅ የዓለም የጤና ድርጅት አሳስበዋል ሀገሮች ቀድመው ጥሪትና አቅም እንዲመድቡና መዘጋጀት እንዲጀምሩ ዋና ዳይሬክተሩ ቴድሮስ አድሃኖም መክረዋል። በተያያዘ ዜና ባህሬን የፋይዘርንና የባዮኤንቴክ ክትባቶች ስራ ላይ እንዲውሉ ትናንት ፈቅዳለች። እንዲህ አይነት እርምጃ በመውሰድ ባህሬን እንግሊዝን ተከትላ ሁለተኛ ሀገር መሆኗ ነው። እንግሊዝ ከአውሮፓ ህብረት ከወጣች በኋላ በመካከላቸው በሚኖሩ የንግድ ግንኙነቶች ላይ ሲደረግ የቆየው ውይይትና ድርድር ባለመግባባት ምክንያት ለጊዜው እንዲቆም ከተደረገ በኋላ ጠቅላይ ሚኒስትር ቦሪስ ጆንሰን ከህብረቱ መሪ ኡርሱላ ፎን ዴር ላየን ጋር ተገናኝተው ሊነጋገሩ ተወሰነ። ድርድሩ ለተራዘመ ጊዜ ቢካሄድም ወገኖቹ እጅግ በርካታ በተባሉ ጉዳዮች ላይ የጋራ አቋም ላይ መድረስ አልቻሉም። እስከ ያዝ ነው የአውሮፓ ወር ዲሴምበር መጨረሻ ወይም የፊታችን ታህሳስ 22 እኩለ ሌሊት ወገኖቹ አንዳች የተሻለ መላ መምታት ከተሳናቸው፣ ናቸው በመጪው ዓመት ውስጥ በሸቀጦች ልውውጦች ላይ ታሪፍ ይጣላል። ወገኖቹ ከገቡበት አጣብቂኝ ሊያወጣ የሚችል መፍትሄ ይኖር እንደሆነ ለመፈተሽ ነው የአውሮፓ ህብረት ኮሚሽን ሊቀመንበር ኡርሱላ ፎን ዴር ላይን እና ጠቅላይ ሚኒስትር ጆንሰን የሚገናኙት። የተከበራችሁ አድማጮች ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁም ቆዩ። የዓለም ዜናዎቹን አደመጥን። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት በቀጥታ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ ኋላ ላይ የሚቀርበውን ውይይት ለቅምሻ ያህል ቀንጨብ አድርገን እናሰማችሁና ወደ ዘገባው እናልፋለን። የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ ዕድሜ የለው እና ሕግን የማስከበር ጥፋተኞችን በሕግ የመጠየቅ ሁኔታ እንደተጠበቀ ነው። የአሁኑ አካሄዳችን በትግራይ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ፣ የመግባባት መንገዶች እንዲከፈቱ የማድረግ ነው ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራና በትግራይ አካባቢ ባለው በአፋርና ትግራይ መካከል አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት በሆነ መልክ ማሳየት ከቻለ የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። የቀደሙት አቶ ይልማ አዳሙ ለረጅም ዓመታት በተለያዩ ከፍተኛ ኃላፊነቶች በሀገር ውስጥ እና በዩናይትድ ስቴትስ የፓተንት ባለስልጣን መስሪያ ቤት ያገለገሉ የማኔጅመንት ባለሙያ ናቸው። በኢትዮጵያ ጉዳዮች በመጽሐፍም የሚታወቁ ሲሆኑ እሳቸውን ተከትሎ የተሰሙት ደግሞ አቶ ብርሃነ መዋ ናቸው። በዋሽንግተን ዲሲ በግል የንግድ ስራ የሚተዳደሩ እና እርሳቸውም በኢትዮጵያ ጉዳዮች በመጽሐፍ የሚታወቁ ናቸው። ወደ ኋላ ላይ ይቀርባሉ ጠብቋቸው የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በወቅቱ የኢትዮጵያ ጉዳይ ላይ ከትናንት በስቲያ ያደመጠውን የእማኞች ቃል በተመለከተ የተሰጠ አስተያየት ይሆናል አሁን የሚቀርበው ምስክሮቹ ባለፉት ሁለት ዓመታት በተለይም ደግሞ ባለፉት 30 ቀናት ሰሜን ኢትዮጵያ ውስጥ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው አስረድተዋል። እማኞቹ የሰጡትን ቃልና የጠቆሟቸውን ምክር አዘል ሀሳቦች ያደመጡት የኮሚቴው ሊቀመንበር የካሊፎርኒያዋ እንደራሴ ከረን ባስና ከፍተኛ አባሉ የሆኑት የኒው ጀርሲው እንደራሴ ክሪስ ስሚት የኢትዮጵያን ጉዳይ በጥልቀት እንደሚያውቁና ከዚህ ቀደምም ወደ ኢትዮጵያ ተጉዘው ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ገልጸዋል። በሀምሊን ዩኒቨርሲቲ የኮሚኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዲሬክተር የሆኑት ዶክተር እንዳልካቸው ጫላ በበኩላቸው በተሰጡት የምስክርነት ቃሎች ላይ ሀሳባቸውን አጋርተውናል። ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች። ሐሙስ ዕለት የኢትዮጵያን ጉዳይ በተመለከተ ምስክር ለመስማት ለተሰየመው የዩናይትድ ስቴትስ የተወካዮች ምክር ቤት የሕግ መወሰኛ ምክር ቤት አራት ምስክሮች በቪዲዮ ቀርበው ባለፉት ሁለት ዓመታት በኢትዮጵያ የተከሰተውን በተለይም ደግሞ ባለፉት ሰላሳ ቀናት በሰሜን ኢትዮጵያ ያለውን ግጭት በተመለከተ እናውቃለን ያሉትን ለኮሚቴው መናገራቸውን በትላንትናው ዘገባ አስደምጠናችኋል። ይህ የእማኞችን ቃል የመስማት ሂደት ከዚህ ቀደም ሲደረግ የነበረ እና የተለመደ ነው ይላሉ በሀምሊን ዩኒቨርሲቲ በኮሚኒኬሽን ትምህርት ክፍል ተባባሪ የሆኑት ዶክተር እንዳልካቸው ጫላ። ከዚህ በፊት ብዙ ጊዜ ተሰምቷል። በደርግ ጊዜም በኢህአዴግም ጊዜ አሁንም የተለመደ ነው። ይሄ ደግሞ የሚሆነው የራሱ ሂደት አለው። ዳያስፖራ ላይ የሚንቀሳቀሱ ኢትዮጵያውያን በተወካዮቻቸው በኩል የህግ መወሰኛ ምክር ቤት ላይ ምስክርነት እንዲሰጥ ከዛ ከምስክርነቱ ተነስቶ መንግስት የአሜሪካ መንግስት የኢትዮጵያ መንግስት ላይ የተለያየ ሪኮመንዴሽኖች ጫናም ሊሆን ይችላል፣ ግን አስተያየቶችን ለመስማት ነው፣ ፖሊሲ ውሳኔዎች ለመወሰን የውጭ ጉዳይ ፖሊሲ ውሳኔዎችን ለመወሰን የሚጠቅም ምስክርነት ነው እና የተለመደ ነው። ኢትዮጵያ ውስጥ ደግሞ አሁን ባለው ቀውስ የተነሳ ብዙ በርካታ ሰዎች በተለያየ መንገድ አሜሪካ አስተያየት እንዲሰማ ወይም ጫና እንዲደርስበት ስለሚፈልጉ የተደረገ የምስክርነት ሂደት ነው ብዬ ነው የተገነዘብኩት። በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ኬረን ባስና የኒውጀርሲው እንደራሴ ክሪስ ስሚዝ ለኢትዮጵያ ጉዳይ አዲስ አይደሉም። እንደራሴ ክሪስ ስሚዝ የዩናይትድ ስቴትስ የተወካዮች ምክር ቤት ከዚህ ቀደም ያጸደቀውን የኢትዮጵያን የሰብአዊ መብቶች አያያዝ ና የተጠያቂነት ሕግ ወይም ኤችአር መቶ ሀያ ስምንትን ካረቀቁና ለመጽደቁም ከተሟገቱ እንደራሴዎች አንዱ ናቸው። በምስክር መስማት ሂደቱ የመክፈቻ ሐሳብ ማስጨበጫ የሰጡት የካሊፎርኒያ እንደራሴ ኬረን ባስም እንዲሁ ለኢትዮጵያ ጉዳይ የቀረበ እውቀት አላቸው። ሁለቱም እንደራሴዎች የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ወደ ኢትዮጵያ ጉብኝት አድርገው ተመልሰዋል። እነዚህ ሁለት እንደራሴዎች በተሰየሙበት የማያባራ ግጭት በኢትዮጵያ በሚል ርዕስ በተካሄደው የማኞችን ቃል የመስማት ሂደት ላይ የመክፈቻ ንግግር ሲያደርጉ በምስክር መስማት ሂደቱ በኢትዮጵያ የተከሰተው ግጭት እንዲቆም፣ በኢትዮጵያ መንግስትና በህዋት መካከል ያለው ውጥረት እንዲቀንስ የዩናይትድ ስቴትስ ምክር ቤትም ሆነ ዓለም አቀፉ ማህበረሰብ ምን ማድረግ አለበት የሚለውን ከምስክሮቹ መስማት እንፈልጋለን ብለው ነው የጀመሩት። በዚህ የመክፈቻ ንግግራቸውም የምስክር መስማት ሂደቱ እንዴት እንደተሰየመ አብራርተዋል። ምስክሮችን ለመስማት ስንወስን ብዙ አስበንበታል። በዋናነት ግን ምስክሮችን የማዳመጥ ተግባሩ በውጭ በሚኖሩ ኢትዮጵያውያን ግፊት የተደረገ ነው። አንዳንድ ጊዜ ምስክሮችን ለመስማት መወሰን ይከብደናል። ምክንያቱም ያን በምናደርግበት ጊዜ ሰዎች አንድ ወገን እንድንወክል ይፈልጋሉ። እዚህ አሜሪካ ምክር ቤት ውስጥ ደግሞ ያን ማድረግ የእኛ ተግባር አይደለም። ስለዚህ የዛሬውን ምስክሮችን የማዳመጥ ሂደት ውጤታማ ሆኖ እንደምታገኙትና ኢትዮጵያ ሰላምና አንድነቷን እንድታገኝ በማገዝ ረገድ አሜሪካ ጠቃሚ ሚና እንዲኖራት እንደምንፈልግ እንደምትረዱ ተስፋ አድርጋለሁ። በተጨማሪም የዚህ ምስክሮችን የመስማት ሂደትና የሚተላለፈው ውሳኔ አንድ እርምጃ ወደፊት የሚያራምድ ነው እንጂ የመጨረሻው አይደለም። የኒው ጀርሲው እንደራሴ ክርስ ስሚዝ በበኩላቸው በኢትዮጵያ በቀውስ ላይ ቀውስ እየተደራረበ እንደቆየ ጠቅሰው በተጨማሪም ሌላውን ዓለም በሙሉ ያስቸገረው ኮቪድ-19 የኢትዮጵያ ስጋት መሆኑን ተናግረዋል። በዛ ላይ ደግሞ የበረሃ አንበጣ በኢትዮጵያና ና በምስራቅ አፍሪካ አጠቃላይ ያደረሰው ጉዳት ሲጨመር የምግብ ዋስትና እጦትን ይዞ መምጣቱን አስታውሰዋል። በዚህ ችግር ላይ እንደገና ወታደ ብሔራዊ ግጭት መከሰቱ አገሪቱን ወደ አስቸጋሪ ሁኔታ ውስጥ እንደሚከታትም አስገንዝበዋል። ለዚህም መጀመሪያ ደም መፋሰሱ መቆም፣ የሰብአዊ ቀውሱ መገታት፣ ግጭቱ መቆምና ንግግር መጀመር አለበት በሚል በንግግራቸው ውስጥ ማሳሰቢያን ሰጥተዋል። ከትግራይ ወደ ሱዳን የተሰደዱትን ኢትዮጵያውያን ጨምሮ ለሰላማዊ ዜጎች ሌላ ተጨማሪ ጉዳት ሳይደርስባቸው ጥበቃ ሊደረግ እንደሚገባም አስገንዝበዋል። ኢትዮጵያ ታላቅ አገር ናት ያሉት እንደራሴ ክሪስ የ የአፍሪካ ሕብረት መቀመጫዋ ኢትዮጵያ የሰላሟ መጠበቅ ለእርሷ ብቻ ሳይሆን ለጎረቤቶቿ ሁሉ ጠቃሚ መሆኑን ተናግረዋል። ኢትዮጵያ ለኢትዮጵያ ሕዝብ ብቻ ሳይሆን ለመላው የአፍሪካ ቀንድና ለአፍሪካን በአጠቃላይ እጅግ በጣም ጠቃሚ አስፈላጊ ሀገር ነች። ይህንን የቀውስና የቀውሶች ዓመት በአሸናፊነት ተሻግራ ሊከተሉት ወደሚችሉት ምሳሌነቷ መመለስ አለባት። እማኝነታቸውን ከሰጡት አራት ሰዎች መካከል የመጀመሪያውና በዛ ያለውን ጥያቄዎች ያስተናገዱት የፍሪደም ሀውሱ ባለሙያ ዮሴፍ ባይድዋዛ መጀመሪያ ላይ በሰጡት የምስክርነት እማኝነት ቃል ኢትዮጵያ አሁን ለገባችበት ቀውስ የቀደመው ስር የሰደደ አምባገነንነት እስካሁን መቀጠሉ እንደሆነ ጥቆማ ሰጥተዋል። ባለፉት ሁለት ዓመታት ተኩል ያመለጡ ተከታታይ ዕድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ እውነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል። ይህ ደግሞ በሙሉ የስልጣን ዘመኑ የጋራ ሜዳ ማየት ተስኖት ከኖረው ከአሮጌው አስተዳደራዊ ተቋም ባህሪ ጋር ተመሳሳይ ነው። ዶክተር እንዳልካቸው ጫላ አቶ ዮሴፍ በሰጡት የምስክርነት ቃል ላይ እስካሁን በሀገሪቱ ለተፈጠሩት ቀውሶች ዋናው የድርጊት ተሳታፊ የሆኑትን አካላት በሚገባ ያላብራራ ነው ብለውታል። አሁን ኢትዮጵያ ኢትዮጵያ ላይ ያለ የፖለቲካ ቀውስ እዚህ ደረጃ እንዲደርስ ማን ምን አደረገ? ሂደቱ እንዴት ነው እዚህ የደረሰው? ችግሮቹ ፖለቲካዊ ብቻ ናቸው ብዬ አላምንም። ኢኮኖሚያዊ እና ሌሎችም ችግሮች አሉ። መሰረታዊ ችግሮች አሉ። እነሱን ያልዳሰሰ ምስክርነት ነው እንደዚሁ ሰርፌስ ሌቭል ወይም ደግሞ ከላይ የሚታዩት ችግሮች በሚመስሉ መልኩ የቀረበ ምስክርነት ነው ብዬ ነው የእሳቸውን ምስክርነት የወሰድኩት። እንግዲህ ያነሷቸው ነጥቦች አሉ። ለምሳሌ የቀደመው አምባገነናዊነት አሁን ላይ ጥላ አጥልቶበታል። የዛ ነው በዚህ ላይ ደግሞ ክፍት አይደለም። መረጃ በአግባቡ የለም። ማጣራት አይደረግም። እስካሁን ድረስ የነበሩትም ሂደቶች አልተጣሩም ያሏቸው ነገሮች አሉ። በተጨማሪም ደግሞ በክልሎች አካባቢ የታጣቂዎች መኖር፣ ሁሉም ክልል የራሱ ልዩ ኃይል መኖሩ እንደዚህ እንደዚህ ብለው የጠቀሷቸው ነገሮች አሉ እና የትኛው ነው በእርስዎ በኩል ይሄንን የኢትዮጵያን ሁኔታ ያገናዘበ አይደለም ያስባሉት? አጠቃላይ ግምገማዬ ነው እንጂ ስፔሲፊካሊ የሚስማማባቸው ነጥቦች አንስተዋል። ለምሳሌ ታጣቂ ቡድኖች ህጋዊም ህጋዊም ያልሆኑ በየክልሉ በብሔረሰብ ቅርጽ የተደራጁ ታጣቂ ሀይሎችን በተመለከተ የተናገሩት ነገር ትክክል ነው ብዬ አስባለሁ። ከዛም ባሻገር ውይይትና ክፍት የኢትዮጵያ የዲሞክራሲያዊ ሂደት በተመለከተ ያነሳሷቸውን ነገሮች ትክክል ናቸው ብዬ አስባለሁ። ግን ከዛ ባሻገር ግን ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው፣ ማን ነው የአንበሳውን ድርሻ የሚወስደው፣ ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምለው ምክንያቱም ኢትዮጵያ ውስጥ አሁን በጣም ትልቁና ዋናውን ችግር ኦፍኮርስ ሀያ ሰባትና ሀያ ስምንት አመት ኢትዮጵያ ውስጥ የአንባገንነት ስርአት ነበረ። በዛ ውስጥ የተለማመደው መንግስት የተለማመደው ችግር አለ። ግን ከዛ በፊት ቀደም ብሎ መንግስትን ስልጣን ላይ የነበሩ ሰዎች ለምሳሌ የኢትዮጵያ ሴኪሪቲ ሴክተሩን እንዴት ነበር ሲቆጣጠሩት የነበረው? ወይም ደግሞ የደህንነት መዋቅሩ፣ የሚሊተሪው መዋቅር እንዴት ነበር ሲቆጣጠሩት ቆጣጠሩት የነበረው? በዳታ የተደገፈ መረጃ አለ፣ መንግስት ያወጣው አለ። የመንግስትን እንኳን ቬሪፋይ ማድረግ ቢፈለግ ቬሪፋይ ማድረግ ይቻላል፣ ኤቪደንስም አለ። ይሄ አሁን ችግሩ ከፖለቲካ ችግር አልፎ ወደ የጸጥታ ችግር ደረጃ እንዲደርስ ምን አይነት አስተዋጽኦ አለው የሚለውን ያልዳሰሰ ችግር ይሄ መዋቅራዊ ችግር ነው። መሰረታዊ ችግር ነው። ይህንን ያልዳሰሰ ምስክርነት ሙሉ ምስክርነት ነው ብዬ ለመውሰድ ይከብረኛል። በዛ የተነሳ ነው አንዱ ችግር ብዬ ያነሳሁት ማለት ነው እና እነኚህ መሰረታዊ ችግሮች መነሳት አለባቸው። ከዛ ባሻገር ደግሞ የኢትዮጵያ የህግ ችግሮች አሉ። ኢትዮጵያ ውስጥ እኛና እናንተ የሚል ትርክ በሰፊው የተንሰራፋበት ሀገር ነው። በብሔር መደራጀት በብሔር ማሰብ ከቢዝነስ ተቋም ጀምሮ እስከ ሴኪሪቲ ወይም የደህንነት መዋቅር በብሔር የተደራጀ ሀገር ነው እና ያ ክፍፍሉ በጣም ስል እንዲሰጥ ሰው እርስ በርስ እንዲጠራጠር መሰረታዊ የመዋቅር ስራ የሰራ አደረጃጀት ነው ያሉ ኢትዮጵያ ውስጥ። እና ያንን እነኛ መሰረታዊ ችግሮች ሳናነሳ ስለ ሰብአዊ መብት መከበር ብናወራ እንደው ዝም ብለህ ሰርፌሱ ላይ መቧጠጥ ያህል አይነት ችግር ነው ብዬ ነው የምገምተው። ስለዚህ ነው ምስክርነቱ ሙሉ አይደለም መሰረታዊ የሆኑ የኢትዮጵያዊ ችግሮችን አንኳር ነገሮችን አላነሳም አልዳሰሰም ብዬ የምወስደው ለዛ ነው። ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። ኢትዮጵያ ውስጥ ባለፉት ሁለት ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በተመለከተ ምስክርነቷን ስትሰጥ ሶስ ሚሊተሪ ኮንፍሊክት ትግራይ ፈንዳመንታሊ ፖለቲካል በተለይ ባለፉት ሰላሳ ቀናት በትግራይ ክልል የተከሰተው ወታደራዊ ግጭት ምንጩ ፖለቲካዊ ነው ብላለች። ግጭቱ የሶስት ዋና ዋና የፖለቲካ ውድቀቶች ድምር ውጤት መሆኑንም ያነሳችው ጸዳለ የፖለቲካ ስልጣኑን በበላይነት ተቆጣጥሮት የነበረው ገዢው ፓርቲ ኢህአዴግ መፈረካከስ፣ በኢትዮጵያ የተከፈተው የፖለቲካ ምህዳር በተገቢው መንገድ አለመያዙና ሁሉንም ወገን ሊያስማማ የሚችል የሽግግር ፍኖተ ካርታ ማዘጋጀትን ታላሚያ ያደረገ ሁሉንም ወገን ያቀፈ ፖለቲካዊ ውይይት አለመካሄዱን ለችግሩ እንደ ምክንያትነት አንስታለች። በኮቪድ-19 ምክንያት የተራዘመው ምርጫም ያጎደለው ብዙ ነው ብላለች። ዶክተር እንዳልካቸው ጫላ ደግሞ ሁሉም ችግር ፖለቲካዊ ነው ብለው አያምኑም። ወይዘሮ ጸዳ ለለማ የአዲስ ስታንዳርድ ዋና አዘጋጅ እሳቸውም የሰጡትን ምስክርነት አይቻለሁ። የእሳቸውን ምስክርነት በእኔ በኩል ጥሩ ነው፣ ምስክርነት መስጠቱ። ችግሩ ሙሉ በሙሉ ፖለቲካዊ ነው ብለው ነው የሚጀምሩት። የኢትዮጵያ አሁን ያለው ችግር ግሩ ፖለቲካዊ ነው፣ መፍትሄው ፖለቲካዊ ነው ይላል። ኦፍኮርስ ፖለቲካዊ ነው፣ ችግሩ የፖለቲካ ችግር ነው። ግን ስር የሰደደ መሰረታዊ የመዋቅር ችግሮችን አላነሳም። ፖለቲካዊ መፍትሄ ነው የሚባለው ምን ማለት ነው? በውይይት ብቻ የሚፈታ ነው? ኢትዮጵያ ውስጥ በነበረው አገዛዝ መሰረታዊ የሆኑ የፖለቲካ መዋቅሮች የተዘረጉበት መንገድ ፍትሃዊ አልነበሩም። በጣም ሰፊ የተንሰራፋ ኮራፕሽን ወይም ሙስና ነበረ። ከዛም ባሻገር ቅድም የጠቀስኩት አለ ኢትዮጵያ ውስጥ ያለው የሚሊተሪ እና የኢንቴሊጀንስ አወቃቀር ከአንድ አካባቢ በተወጣጡ ሰዎች ቁጥጥር ነበረ። ያም በሌሎች ኢትዮጵያውያን ዘንድ የፈጠረው ግሪቪያንስ ወይም ደግሞ ንዴት አለ። እነኚህ መሰረታዊ የኢትዮጵያ ችግሮች ሳንፈታ ተጠያቂነትን ሳናሰፍን ይሄ ሁሉ ችግር በአንድ ቡድንና የአንድ ሰው ችግር ነው ብሎ ምስክር የምትመስጠት ሙሉ ነው ብዬ አላምንም። ምክንያቱም አንደኛ የዚህ ሁሉ ሌጋሲው አሁን የገባንበት ውጥንቅጥ ራሱ ሌጋሲው የዚሁ ስርዓት ሌጋሲ ነው ብዬ ነው የማምነው፣ የዚሁ ስርዓት ውጤት ነው ብዬ ነው የማምነው። እኔ ይህንን በቅጡ ካላስረዳ አንድ ምስክርነት ሙሉ ምስክርነት ነው ብዬ ለማመን ይከብደኛል። ምክንያቱም አሁን ያለነው እርስ በርስ መጠራጠሩ፣ አሁን ያለው የደህንነት ችግር፣ ሰው ከተማ ውስጥ እየፈራ የሚሄድበት ሁኔታ፣ ትግራይ ክልልም ላይ ያለው የሴኩሪቲ ችግር የሚመነጨው የዚሁ ስርዓት ሌጋሲ ነው ብዬ ነው የማስበው። ይኸው ስርዓት የገነባው የገነገነ ስር የሰደደ ችግር ነው እና ምስክርነት ሲሰጥ እነኝን አንኳር ጉዳዮች ካልዳሰሰ አሁንም ዝም ብሎ ከላይ ዳር ዳሩን የመዋጨር አይነት ምስክርነት ነው ሙሉ ነው ብዬ አላምንም። በዛ ነው ከምስክርነቶቹ ከሁለቱ ምስክርነቶች ጋር ችግሬ ይሄ ነው። ኦፍኮርስ ሀፍ ወይም ደግሞ ግማሹን አብራርተውታል። ግን ዘለግ ያለ ስር የሰደደ የኢትዮጵያን ችግር በመሰረታዊ ሁኔታ ለማስረዳት የሞከረ ምስክርነት ነው ብዬ አላስብም የአዲስ ስታንዳርዷ ጸዳለ የእነዚህ ፖለቲካዊ ቀውሶች መግፋት ላለፉት ሁለት አመታት በሀገሪቱ ከፍተኛ ቀውሶች ማስከተሉን የድምፃዊ ሀጫሉ ሁንዴስ መገደል የፖለቲካ ፓርቲ መሪዎችን መታሰር ከጠቀሰች በኋላ በምክረ ሀሳብ አስተያየቷ ላይ ባስተላለፈችው መልእክት በአጠቃላይ ወደፊት ለመራመድ ደግሞ ገለልተኛ የሆነ አጣሪ ቡድን ያስፈልጋል ብላለች For independent and transparent investigations from all corners around the world. ጫፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነፃና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብዬ አምናለሁ። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጭ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ በማንኛ ማንኛውም ተቋም ላይ እምነት የለውም። ዶክተር እንዳልካቸው ጫላ በዚህ ላይ የሚሉት አላቸው። ያው ኢትዮጵያ ድሀ ሀገር ከመሆኗ የተነሳ አቅምም ስለሌለን ይሄ የሞራል አፐርግራውንድ የመውሰድ በተለይ ደግሞ ያደጉ ሀገራት ዜጎች ወይም ያደጉ ሀገራት ተቋማት እንዲህ አርጉ፣ በዚህ ውጡ፣ በዚህ ውረዱ የሚሉ አይነት አስተያየቶች አሉ። ገለልተኝነት ከዛ ይመነጫል። እሱ ትክክል ነው ብዬ አላስብም እሱ የራሱ የራሱ ክሪቲክ አለኝ በሱ ይሄ መንግስትም ቢሆን ከዚህ በፊት የነበረው መንግስትም ቢሆን በሌሎች የአፍሪካ ሀገራትም ቢሆን መንግስት አቅም ከሌለ የአደጉት ሀገራት ተቋማት እንደፈለጉ በፈለጉት አቅጣጫ እንዲሄድ የማድረግ አዝማሚያ አላቸው እና እነኚህ ነገሮች ከዛ የሚመለጩ ናቸው እንደ ለልተኝነት ሁለተኛ ኢትዮጵያ ውስጥ ራሱ እርስ በርስ አለመተማመናችን የነበረው የፖለቲካ ሂደት በጣም የተዛባ ከመሆኑ የተነሳ ገለልተኛ ተቋማትን ራሳችን ማቋቋም እንደማንችል የሚያስብ ነው እሳቤው ያራሱ በጣም ያበሳጨኛል። ትክክል አይደለም። ኢትዮጵያውያን እርስ በርስ ተማምነን ገለልተኛ የሆነ ተቋም አቋቁመን ገለልተኛ የሆነ ሂደት የስራ ሂደት መፍጠር እንችላለን ብዬ አምናለሁ። ግን ደግሞ ይሄ ስላለ የፖለቲካ ሂደቱ አለ። ይህም ስርአቱ የፈጠረው አንዱ ሌጋሲው ይሄ ስለሆነ ችግር አለ ማለት ነው። ግን በተለይ ወይዘሮ ጸዳላ የጠቀሷቸው ተቋማት ማን ራይት ዎች፣ አምነስቲ ኢንተርናሽናል፣ ማን ራይት ኮሚሽን የሚባሉ የሰብአዊ መብት ድርጅቶች አንዱ ኢትዮጵያዊ ነው፣ ሁለቱ የአውሮፓና የአሜሪካ ድርጅቶች ናቸው። እነሱ ገለልተኛ አይደሉም። እነሱ ገለልተኛ ስላልሆኑ ሌላ ገለልተኛ የዩናይትድ ኔሽንስ አካል ይቋቋምና ያጣራ የሚል ሪኮሜንዴሽን ሰጥተዋል። አሁን ያ ለእኔ ትክክል አይደለም። ምክንያቱም ታማኝ እምነ ገለልተኛ አይደሉም ሳይሆን ሰዎች አያምኗቸውም፣ ካለው ውጥረት የተነሳ እምነት አይጣልባቸውም። የፖለቲካ ሂደቱን በጣም የተወጣጠረ ስለሆነ ነው። እሱ የክሪቲኩ ትክክል ሊሆን ይችላል። ፖለቲካ ሂደቱ በጣም በተወጠረበት ሁኔታ ውስጥ ሆኖ ግን ደግሞ ከዚህ በፊት ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገሮች ያጋጠሙት ሌላ ሌሎች ሀገራት ላይ ከዚህ በፊት ቱኒዚያ ላይ፣ ባህሬን ላይ ከአምስት ከስድስት አመት በፊት ሳውዝ አፍሪካ ላይ ነጻ ታማኝና ገለልተኛ የሆነ አጣሪ ኮሚሽኖች ተቋቁመው ምንድን ነው የተፈጠረው? ማን ምንድን ነው ያደረገው? ለምንድን ነው የሆነው? እዚህ ደረጃ የደረሰበት ምክንያት ምንድን ነው የሚለው ያጣሩ አካላት የተቋቋሙበት ሁኔታዎች አሉ። ግን ደግሞ ኢትዮጵያ ውስጥ የተጀመሩ ስራዎችም አሉ። አሁን ሁማን ራይት ኮሚሽን የሚባለው በአቶ ዳንኤል የሚመራው የኢትዮጵያ ሰብዓዊ መብት ኮሚሽን የሞካከራቸው የማመራቸው ነገሮች አሉ። ኦፍኮርስ ተጽዕኖዎች ሊኖሩበት ይችላል። ግን ሪሰርቸሮች ወይም ደግሞ ዳታ የሚሰበስቡ ሰዎችን ወደ ስፍራ አይቶ አጣርቶ ሰዎችን ኢንተርቪው አድርጎ የሰራቸው ስራዎች አሉ። በዚህ በማይሳድራ ላይ በተፈጠሩ ነገር ብቻ ሳይሆን ከዛ በፊት ኢትዮጵያ ውስጥ በተፈጠሩ ግጭቶች ማለት ነው ሄዶ አጣርተው ማነው ግጭቱን የፈጸመው ምናልባት የግጭቱ አስተባባሪዎች፣ ስፖንሰር አድራጊዎች፣ ምናምን የሚለው ውስጥ መግባት አይችሉም። ግን ግጭቱ ሲፈጠር ሰዎች ሲገደሉ የተገደሉት በማን ነው በምን ሁኔታ ነው የተገደሉት የሚለውን አትሊስት ቤዚክ ፋክቶችን ማጣራት ይችላሉ። ይሄ ለዚህ ለዚህ ገለልተኛ አካል ያስፈልጋል። ትክክል ነው። ተአማኒ የሆነ ያስፈልጋል። ግን ሌላ ዩኤን ማንዴት የሆነ ሲባል ኢትዮጵያውያን ካልሆኑ ኢትዮጵያን፣ ባህሉን፣ ቋንቋውን፣ ሁኔታውን የሚያውቁ የፖለቲካ አሻጥሩን የሚገነዘቡ በተወሰነ መልኩ ኒትራሊቲ ያላቸው ተአማኒነታቸው ለእውነትና ለእውነት ብቻ የሆኑ ኢትዮጵያውያን አሉ። ስለዚህ ኢትዮጵያውያን አይታመኑም፣ ሁሉም በያዝ ናቸው፣ ለፋክት ወይም ለእውነታ አይጠነቀቁም ማለት ነው። ይሄ ኢምፕሊሲትሊ ወይም ደግሞ አሰምሽኑ ራሱ ዲዝማናይዚንግ ነው። ትክክል አይደለም አለ ኢትዮጵያዊ የሆነ ፋክትንና ፋክትን ብቻ መሰረት ሊያደርግ የሚችል ኢትዮጵያዊ አለ በየቤቱ ማለት ነው። እና ትክክል ነው ብዬ አላስብም። አንዱ ትልቁ ክሪቲክ እሱ ነው። ሌላ ማንዴትድ የሆነ የዩኤን ወይም ደግሞ የሌላ ከዩናይትድ ስቴትስ ከአውሮፓ የተውጣጣ ቡድን ኢትዮጵያ ላይ ሄዶ የተፈጠረውን ነገር ያጣራ የሚለውን ትክክል ነው ብዬ አላስብ። ዲሁማናይዚንግ ነው፣ እኛንም የሚያሳንሰን ነው ለእውነትና ለሁኔታዎች ማንታመን እንደሆነ ነው የሚያሳየው፣ ና ትክክል ነው ብዬ አላስብም። ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት ሰላሳ ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል። የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበት ና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለ ና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው። በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎች የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ሚስ ሎረን ፕሎስ ብላቸርት ከሰጡት ምስክርነት ቃል ሌላው የያዘው ሀሳብ ከውጥረቱ ባሻገር ጦርነቱን ያስጀምረው የትኛው አካል እንደሆነ በተመለከተ በፌዴራል መንግስቱም ሆነ በትግራይ ክልል በኩል የየራሳቸው ትረክታለ ብለው ነበር። ዶክተር እንዳልካቸው ጫላ ከዚህ ተቃራኒ የሆነ ሀሳብ አላቸው። በሁሉም ቋንቋዎች የሚሰጡትን መግለጫ ሁሉንም ማዕዘን አንድ ላይ አስቀምጦ በመመርመር ማረጋገጥ የሚቻልን ደረጃ በሁለቱም ወገን ትርክታ አለ ብሎ ማለፍ ተገቢ አይደለም ይላሉ። አሁን በጣም በሰፊ የመረጃ ስርጭት ችግር አለ። መንግስት ትግራይ ክልል ውስጥ እያደረገ ባለው ዘመቻ የተነሳ የኮሚኒኬሽን መስመሮች ተቋርጠዋል። በዛ የተነሳ ከዛ አካባቢ የሚወጣው መረጃ ከአንድ ወገን ብቻ ነው የሚወጣው የሚል ፋክት አለ ትክክል ነው ይሄ ግን ደግሞ ማረጋገጥ እና ቬሪፋይ ማድረግ ከመንግስትም ውጭ ባሉ የመረጃ ስርዓት ወጣ ብሎ ጥረት ማድረግ ያስፈልጋል የመንግስትንም ሚዲያ መከታተል ያስፈልጋል በአማርኛም በትግርኛም በኦሮምኛም የሚወጡ መረጃዎች አሉ ስለዚህ እነሱን አደራጅቶ ቬሪፋይ አድርጎ ትራያንጉሌት የሚባል ነገር አለ አንድ መረጃ ውስጥሽ አንጥረሽ ካነጠሽ በኋላ ትክክል መሆን አለመሆኑን ማረጋገጫ መንገዶች አሉ። አረጋት የተሰጡ ምስክርነቶች ናቸው ብዬ አላቅም፣ አላምንም። ምክንያቱም ሀፍ ቤክት ናቸው ወይም በግማሽ የተጋገሩ ያልበሰሉ ናቸው፣ ያልተረጋገጡ ናቸው። ለምሳሌ ጦርነቱ እንደተጀመረ ኦፍኮርስ የፖለቲካ ውጥረት ነበር፣ ኢትዮጵያ ውስጥ ላለፉት ሁለት አመት ተኩል ግን ጦርነቱ ፊሽካውን እንዲነፋ ያደረገው ነገር ምንድን ነው፣ መቼ ነው የተፈጠረው የሚለውን ለምሳሌ አንዷ ዞረን የምትባለዋ የተናገረችው አለ። ያ ትርክት ነው መንግስትም ይሄ የራሱ ትርክት አለው ሕወሓትም የራሱ ትርክት አለው ብላ ነው የተናገረችው። ያ ትክክል አይደለም። የሕወሓት ሰዎች አቶ ሴኮ- ጌታቸውም አቶ ጌታቸው ረዳም ዛሬ በሰማሁት ዶክተር ደብረጽሁን እንደሰማሁት እራሳቸው እንደጀመሩ ፕሪኤምፕቲቭ ስትራይክ ወይም ደግሞ ቀድሞ ቀድሞ መምታት እንደማለት ማለት ነው እንደዛ ብለው የጀመሩት ጦርነት እንደሆነ እነሱ የተናገሩት ነው ግን እሷ ትርክት ነው ብላ ነው ይሄ ፋክት ነው ትርክት አይደለም ትርክትና ፋክት እውነታ ይለያያል ማለት ነው እና ይሄ ሰዎች በግጭቱ ዙሪያ ላይ ያላቸው አስተያየት የተዛባ እንዲሆን ያደርጋል። ምስክርነቱን ለማድመጥ የተሰየሙት የምክር ቤቱ አባላት የአሜሪካ መንግስት ምን ያድርግ የሚል ጥያቄ አንስተው ነበር። ዶክተር እንዳልክን በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር። የዩናይትድ ስቴትስ ቅድመኑ መንግስት ኦፍ ኮርስ አስተያየቶች ይኖሩታል፣ ፖሊሲ አድራታይዞች ይኖሩታል። ግን ደግሞ የእነሱ አቋም በተደጋጋሚ በአፍሪካ ጉዳይ ላይ የሚሰሩ ቲቦር ናጊ የሚባሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የሚባሉ በፖሊሲ ደረጃ የሚያራምዱት ነገር አለ፣ እነሱም የሚያውቁት ነገር አለ። በማይክ ፖምፔዮ ከሶስት አመት በፊት በትዊተር ገጻቸው የጻፉት ነገር ምንድን ነው? የቲፒኤልኤፍ ኃይሎች የኢትዮጵያን መንግስት ወታደሮች አጥቅተዋል፣ ትክክል አይደለም ብለው ነው ትዊት ያደረጉት ማለት ነው። እና እንግዲህ ለእኚህ ሰዎች እንደዚህ አይነት ድምዳሜ ከዛ የሚደርሱት ያለምንም ኢንቴሊጀንስ መረጃ አይደለም። የራሳቸው ኢንቴሊጀንስ መረጃ ይኖራቸዋል፣ ያውቁታል። ፋክቱን አገናዝበው ቬሪፋ አድርገው ነው እንዲህ አይነት የፖሊሲ ውሳኔዎች የሚወስኑት። አሁን ያለው አስተዳደር የአሜሪካ አስተዳደር ግጭቱ እንዴት እንደተፈጠረ ማን እንደጀመረው እንዴትስ እየሄደ እንደሆነ ያውቁታል። ግጭቱ የፖለቲካ ችግር ብቻ እንዳልሆነም ይገነዘባሉ። የፖለቲካ ብቻም ሳይሆን አላግባብ የሆነ የኢኮኖሚ ጠቃሚነትን ማረጋገጥ የነበረን ፕሪቪሌጅ ወይም ደግሞ የነበረን ያገኘሽውን ሀብት ንብረት ግጭቱ የዛም ዳይሜንሽን ያኛውም አይነት ቅርጽ እንዳለው በደንብ ይገነዘባሉ። እንግዲህ ከሶስት ከአራት ቀን በፊት በቢቢሲ ላይ ቲቦርናዥ ያስረዱትንም አይቻለሁ። ሌሎችም የዚሁ አድሚኒስትሬሽን ላይ ያሉ የአሜሪካ መንግስት ባለሟሎች ይህን በደንብ ነው የሚገነዘቡት። ምስክርነቱ ግን ይሄንን ዳይሜንሽን ኮምፕሊትሊ ትቶታል። ይሄ አሁን ትልቁ ችግር እሱ ነው። የፖለቲካ ችግር ነው፣ በውይይት ነው የሚፈታው። ስለዚህ በውይይት እንዲፈቱ ይደረግ ተወያዩ የሚል ነው ምስክርነቱ። ሪኮሜንዴሽናቸው ምንድን ነው? ትክክል ነው። የፖለቲካ ልዩነት በውይይት ነው መፈታት ያለበት። ግን ደግሞ አንድን ግጭት ሁለት ምክንያቶች ልናይለት እንችላለን። ምንድን ነው? አንደኛው ሩት ኮዞ መሰረታዊ ችግሩ ምንድን ነው የሚለውን ያልዳሰሰ ምስክርነት ትክክለኛ ምስክርነት ነው ብዬ አላስብም። በዛም የተነሳ ሚሰጥ ሪኮሜንዴሽን መፍትሄ ያመጣል ብዬ አላስብም። ዶክተር እንዳልካቸው ጫላ ከተሰጠው ምስክርነት ውስጥ በኢትዮጵያ ያለውን ችግር ከስረ መሰረቱ ፈልፍሎ ያለማየት ነገር ተስተውሏል ይላሉ። የምስክር መስማቱ አጠቃላይ ይዘት በኢትዮጵያ ውስጥ ያለውን ቀውስ ማን ጀመረው ምን አስከተለ፣ እናስ እንዴት ይቁም የሚሉ ጉዳዮች ላይ የተሰማ ነበር። አጠቃላይ የአራቱ ምስክሮች ሀሳብ ሲታይም በትግራይ ክልል ያለው ግጭት ሰብኣዊ ቀውስ ማስከተሉን፣ የመረጃ ክፍተት መኖሩን፣ የደረሱት ጉዳቶች በገለልተኛ አጣሪ ይመርመሩና በሁለቱም ወገኖች መካከል ውይይት ይደረግ የሚል ነበር። ለአሜሪካ ድምፅ ጽዮን ግርማ ከዋሽንግተን ዲሲ እና እንግዳዋን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል። በአጭር ሞገድና በናይል ሳት ስርጭት ከሚተላለፈው በተጨማሪ ፕሮግራማችንን በዌብሳይታችን ላይ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን ቆዩ ወደሚቀጥለው ውይይት ይሆናል አሁን የምናልፈው በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹን መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ ዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ያሉት አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርበዋል። አቶ ይልማ፣ አቶ ብርሃነ መዋ ክብሎቼ ለጊዜያቸው አመሰግናለው። የምንነጋገረው የኢትዮጵያን ሁኔታ ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ህግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሀት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ በስተሰሜን 60 ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሀቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበት ይዞታ ብንመለከት የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው አሁን ሁኔታ እናንተ እስከትገዳችሁ ድረስ በዚህ ደረጃ ነው ማለት እንችላለን። ምናልባት ለስቃሴው ቀረብ ብለዋል አቶ ብርሃነ አዲስ አበባ ነው ያሉትና አርሶን እናስቀድም። እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህዋህት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ህዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰሩ መንግስትም እርምጃዎች ወስዶ እርምጃውም የህወሀት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው እየተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ናገሩ የነበረው። ይህም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ምክንያቱም ከፍተኛ የሆነ እልቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበው በርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቀጣጠረ ማለት ህወሓት ወደመ ማለት አይደለም፣ ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋት እና ወደ ሰላም ሊመጣ አይችልም ማለት አይደለም። ብዙም የሚያስፈራ አይደለም፣ ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ። መልካም ተከታይ ነጥቦችን እናነሳለን። አቶ ይልማ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎን አስተያየት እናስከተል። እሺ፣ አመሰግናለሁ። በመሰረቱ ማንም አገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ድቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳትን የሚያመጣ ስለሆነ ማንም ወደ ጦርነት መሄድ የሚፈልግ የለም። በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል ከቲፒኤልኤፍ አመራሮች ጋራ ዶክተር ደብረጽዮን ጋራ ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉም እና እንዲያውም የኢትዮጵያ ሕዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለነሱ እንዲደራጁ ለነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆኗል እያለ ሰው በጣም ቅሬታ ላይ ደርሱ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት መሃል ላይ የፈጸመበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል እና የጦርነት ሁኔታው ባይኖር ባይከሰት ኑሮ እንዴት ምንኛ ደስ ባለ ግን ሆኗል እና ከዚህ በኋላ ያለው ሁኔታ ምንድን ነው ነው የብዙ አገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ ዕድሜ የለውም በጦርነት አገር አይረጋጋም እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል። ጉዳት ደርሷል። ጥፋት ሆኗል። ወታደርን ከአመት እስከ አመት እዛ አቆይተህ እያንዳንዱን መንደር ማስጠበቅ አይቻለን። ቅድም አቶ ብርሃንም እንዳለው ይሄ ማለት ተሸነፈ ማለት ህወሓት የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን የመፍታት በትግራይ ህዝብ ውስጥ ደግሞ ለአርባ ዓመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ፣ ከህፃንነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። በአጭር ጊዜ ያ በንድ በኩል አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር፣ በህብረተሰቡ ዘንድ ያለውንም መንፈስ፣ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር ሞክር ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸውን ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹት እና በዓለም አቀፍ የመገናኛ ብዙኃን ነገረውን ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና፣ ቀደም ሲል በቢቢሲ የወጣውን፣ በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ለው አስተሳሰብ ልዩነት ለምን ይህን ያህል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በእነኚህ መገናኛ ብዙሃን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃን፣ ከኢትዮጵያ ውጭ ያሉ የሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት በአፍሪካ በነሱ ግን ዘራሬ ማለት ነው ራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው መንግስታቱ ሚሆን ህዝቡ ሚሆን እንደዛ ነው ብለው ነው የሚያምኑት ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝዩዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለመሆኑን። ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለመሆኑ በብሔር እና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር፣ አደረጃጀት፣ የህዝብ ንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር፣ እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይሄ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ ሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው ደኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳዩ የሚመለከተውን ቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንጻር የሚይዙት ወገን ይኖራል እና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብፅን ለማሸናገል በሞከሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት ዓለም መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረዥም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድን ነው? ኢትዮጵያን በነሱ ውሳኔ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥፋት የሚችሉ ይመስላቸዋል። በገንዘብም ይሁን በፖለቲካም ይሁን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጭ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነልቡና ይሆን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያያን በነፃ የምታስብና ኢትዮጵያውያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በእነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስሉኝ። መልካም። በአመት ላይ ዓለም አቀፉ ማህበረሰብ ተቋማት፣ አገሮች የሚመለከቱበት ሁኔታ የመገናኛ ብዙሀንም ምንጭ የሚያደርጉት የመገናኛ ብዙሀኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት፣ ነጻና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነው እና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው ኢንተርኔት ሰልፍ ተደጋግሞ እንደሚገለጠው ቀጥታ ከቦታው መረጃ ማግኘት አልቻልም የሚል ነው በመገናኛ ብዙሃን የሚገለጠው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው። አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትና ምሽት በነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራና ቀይ ለሚያዩ፣ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽፈት ቤት ጋር ስምምነት መፈራሽ ገልጸዋል። ዩኤንኤችሲአር በትግራይ ተፈናቃዮችን እና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱ እና አስፈላጊ እርዳታ ማግኘት ሰዎች አሉ። በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋጀ በችግር አካባቢው ለአምስት ሺህ ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳት እና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምፅ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድን ነው ይሄን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ የሚያሳዝኑኝም ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ ኢትዮጵያን እንደ ጠላት ያሉ የሚለው አመለካከት፣ እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው ማገኝ። ምክንያቱም ማንም አገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንፃር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች አገሮች ጋር ካለኝም ልምድ ቀጥተኛ ልምድ አንፃር ሳየው የእኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብፅ አይነት አገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ፣ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደ ተጠቃን የመቁጠሩ ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ የማያንጸባርቁት ስንል፣ ደግሞ ናሬቲቡን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለበት። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን በአሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቭ፣ ለሌሎቹ ሚዲያ አውትሌቶች፣ ለሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው። በቂ ኢንፎርሜሽን ፕሮቫይድ እያደረግን ወይ በንቃት ናሬቲቡን ለመቆጣጠር ሙከራ እያደረገ ነው። ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለውም። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተሩ ብዙ ነው። እኛ ካላረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት በጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊት እና እንደ ጎልያድ ልናየውን ይችላል እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያዩት እነሱ። ስለዚህ ይሄንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናደርግ የትኛውን ውጪ የትኛውን ኃይል እንመድ በሚለው ላይ ማተኮር ያለብን ይመስለኛል። አመሰግናለሁ። መልካም ከእርሶ ጋር ልቆይና አቶ ይልማ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙኃኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል ምክንያቱም ከውጭ የሆነ ለምንመለከተው ሁለት የተለያዩ ትርክቶች ናቸው እየተሰሙ ያሉትና የግጭቱ መንስኤም ሆነ ሂደቱን ኋላም አሁን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግ በሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው ለውይይት ያቀረብ ነው እና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርስዎ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሀሳብ ከሚፈልገው በላይ እየተወሰደ ነው ያሉትን እንዳለ ይዘን ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስላል። የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲም ፍራንስ 24 ፍራንስ 24 የቀረበውን እና እነዚህና እነዚህን የመሳሰሉቶቹን ስናይ የኢትዮጵያ ህብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው፣ እየተለወጡ የመንግስትን ትኖች ፌስ ቫሊውን ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሽር ስላረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸውን ትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄዎች ስላስገባቸው፣ ይታረማሉ፣ ይስተካከላሉ ነው። አቶ ብርሃነ፣ አቶ ልማ ባቀረቡት ላይ የሚያክሉት አለ። አይንክ አቶ ልማ ጥሩ አድርጎ አቅርቦታል። ቢ ትንሽ ማከል ቢያስፈልግ ምንድን ነው፣ በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው፣ በሕዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚካሄድ ከዛም አልፎ ሌሎች የሰብአዊ መብት ገፈፋዎች የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ እና ትልቁ ቁም ነገሩ ምንድን ነው፣ የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም ይሁን የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራውንድ የሚሰራው ስራ ነው። ግራውንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራ እና በትግራይ አካባቢ ባለው በአፋር እና በትግራይ መካከል አካባቢ ባለው ሁኔታ ተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት ከሆነ መልክ ማሳየት ከቻለ ኢቨን፣ የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ የሚያዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልከው የቴሌኮሙኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል። ይሄንን አልፎ ፊዚካሊ ሰዎቹን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስት ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉ እና ያንን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀልፈው ይመስለኛል መልካም ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በእርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝ ናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለጻ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት፣ በህወሓት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን? አድማጮች፣ ውይይቱ አልተቋጨም። ተከታዩን ቀሪ ውይይት አሉላ በነገው ምሽት በራዲዮ መጽሔት ፕሮግራሙ ይዞ ይመለሳል። አሁኑ አሉላና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፈ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ያስተናገድኳችሁ ቆንጅ ይታየ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በደህን አደሩ።